አዲሱ ልብ የሚሰረስር በጣም በጣም በአጫወቱ የሚማርክ ብቻ አይደለም። በተለይ ውጭ የሆነ ስትሰማው ግሩም ድምፅ ግሩም አጫወት፣ መታሰቢያ ዝግጅት አለን። ከአሜሪካዊው ቻርልስ ሳትን የበለጠ ጌታ መሳይ አበበን የሚያውቅ አለ ማለት ያስቸግራል። አዎ፣ በቅርብም ብቻ ሳይሆን የስራ ባልደረባም ሆነው ብዙ አሳልፈዋል። እንደምናውቀው ነፍሱን ይማረውና ከተስፋና ከራሱ ከጌታ መሳይ ቻርልስን ለይቶ ማየት እስከሚያስቸግር ድረስ ነው የሦስቱ ቀረቤታ። ልክ ነው አሉላ። እስቲ ቻርልስን አዋይተዋልና ስለ ጌታ መሳይ የሚለውን አስማኝ። መልካም በመሲንቋውን ጀምር Thank I to die inside.

ሙሉ ስሜ ቻርልስ ሰዓት እና እኔና ባለቤቴ የምንኖርበት ከተማ ኦልድ ሴይብሩክ ኮነቲከት ነው። ቻርልስ በጣም አመሰግናለሁ። ከጥቂት ዓመታት በፊት የልብ ወዳጅህ የረጅም ጊዜ ጓደኛ የኦርኬስትራ ኢትዮጵያው መስራች ተስፋዬ ለማ ከዚህ ዓለም በሞት በተለየበት ሰዓት የተስፋዬ ለማን ህይወትና ስራዎች የመዘከር ባዘጋጀነው ፕሮግራም ጋብዘንህ ነበር። አሁንም አንድ አሳዛኝ አጋጣሚ ነው መልሶ ያገናኘን። ዛሬ ደግሞ አንድ ሌላ ወዳጅህን አትሃል፣ የመሰንቆ ጌታ ይሉታል ጌታ መሳይ አበበ አንተንም መሰንቆ ያስተማረህ። የእረፍቱን ዜና እንዴት ሰማህ እስኪ ያጫውተን። እሺ በሁሉም አስቀድሜ በአንተ የአስተሳች ፕሮግራም ላይ ከሰሚዎች ሀዘኔን ማካፈል እድል ስለሰጠህን አመሰግናለሁ። አዱላ የሰማሁት በጣም ነባሬ እና ደግሞ በጣም ቅርብ የጌታ መስራ ጓደኛ የሆነው አማሃዋ ጎረቤቴ ነበር ኢትዮጵያ በነበርኩበት እሱ ደወለው አሳወቀን ከአዲስ አበባ ምታት ቀደም ብሎ ጌታ መሳይ ባንተ እርዳታ ወዲህ የመጣበት አጋጣሚ ነበር። ተመልሶ እንደሄደም ትዝ ይለኛል። ከዚያ በኋላ ግንኙነታችሁ ቀጠለ ተሰማ። ነበር ስለ ጤንነቱ እስኪ ያጫውተን ደስ ይለኛል። ለሕክምና የሄደው ወደ ህንድ አገር ነው። በኢትዮጵያ አቆጣጠር በሺ ዘጠኝ መቶ ዘጠና ስድስት ማለት ከአስራ ሁለት አመት በፊት ነበረ እና ኦፐሬሽኑ በጣም ተሳክቶለት ከሞት ለመዳን ችለዋል። በዚያን ጊዜ ምን ነበር ህመሙም? የአንጎል እጢ በጣም ከባድ ነገር ነው እና ይህ በሽታ ኖረውበት ነበር ሳይታወቅ። አንድ ጎበዝ ሐኪም ዶክተር አይን አለም ደብረ ማርያም መርምሮ ወዲያው ስላወቀ እና ከዚህም በላይ በህንድ አገር አንድ ጎበዝ የአንጎል ስዝ ስለሚያውቅ ወደዛ በመሄድ እድል አገኝተው ቀስ ብሎ አገገመና ወደፊተኛው ሁኔታው ተመለሰ። እንደሱ ሆነው ለአንድ አስር አመት ቆየ። አሜላ እና ትክክል የጉብኝት እና የልጁ ሰርግ ለመገኘት ወደዚህ አገር ከአንድ ስምንት አመት በፊት መጥተው ነበር። በዚያን ጊዜ ብዙ ጊዜ አሳለፈን ነበር፣ አብረን ወደዚህ ወደ ኦልሴብሮክ መጥተው ደግሞ ታስታወሰን እንደሆን እሱ ተስፋ ለማ መላኩ ገባው እና ዱሮ አንድ ላይ መስራታችንን በማስታወስ አንስጊ ቀድተን ነበር ዞሮ መስዳም የተባለው ត <OR> like <olsz bush portrayed wizard>. ើអ្នកណាខ្លះដែលជាអ្នកប្រាថ្នាចង់បានឋានៈដ៏ខ្ពង់ខ្ពស់ចង់បានឋានៈដ៏ខ្ពង់ខ្ពស់តើអ្នកណាខ្លះដែលចង់បានឋានៈដ៏ខ្ពង់ខ្ពស់តើអ្នកណាខ្លះដែលចង់បានឋានៈដ៏ខ្ពង់ខ្ពស់

Hãy subscribe cho kênh Ghiền Mì Gõ Để không bỏ lỡ những video hấp dẫn ሰላም በነበረበት ጊዜ እዚህ አገር ካሉት ሙዚቀኞች ጓደኞች ጋር አስተዋወቀው ነበር። አንዳንድ ጊዜ ደግሞ በመሰንቆው ተጫወተዋል በትርኢት እና ምንም የኢትዮጵያን ሙዚቃ ማያውቁ ቢሆኑም በጣም ያደንኩት ነበር። በጣም በጣም የሱ ሙዚቃ ኃይል አለው። ምንም እዚህ ላሉት ሰሜዎች ትንሽ አዲስ አይነት ነገር ቢሆንም ወዲያ ወደ ልባቸው ውስጥ ገባ እና በጣም አደነጉት። ከዚህም በላይ ጌታ መሳይ አንድ ነገር ነበረው፣ ነፍስ ነው፣ ደግነት፣ ከማንም ሰው ጋር የመስማማት አቅም አለው። በጣም ትልቅ ሰው ነበር እና ከሙዚቃው ሌላ ይህን ነገር ለሰሚዎች ለመግለጽ ፈልጋለሁ። ምክንያቱም እንደዚህ ያለ ጓደኛ በህይወት ስለነበረን በጣም ትልቅ ደስታ ይሰማኛል። ደግሞ እንደዚህ በሞት ተለይተው ሲሄድ ሐዘኑ ከባድ የጌታ መሳይ ሙዚቃ አድናቂዎች ጭምር ሐዘንህን የሚጋሩት ይመስለኛል። አንተ ጋር ካላችሁ ቅርበት እና የረጅም ጊዜ ወዳጅነት ቀደም ብለህ በገለጽከው ጌታ መሳይ ማንነት ጠባይም ጨምሮ ከባድ እንደሚሆን እረዳለሁ። እስኪ ስለአንተ መሰንቆ አጀማመር ከኢትዮጵያ ጋር ወደ አገናኘህ ጥልቅ ፍቅርም የገባህበት ጌታ መሳይ መሰንቆ ያለማመደህ ያስተማረህ እሱ ይመስለኛል። እስኪ ያጫውተን አስታውሰን። እስኪ አሁን እኔ ትምህርቴ እንግሊዝ ነበር እና በዚህ ሳይሆን አይቀርም። ወደ ኢትዮጵያ የተላኩት በሰራንጓ ድርጅት መርጬ አይደላም። እንግሊዝኛ አስተምር ነበር አዲስ አበባ። ይሄ የጀመርኩት በመስከረም ሺ ዘጠኝ መቶ ሀምሳ ዘጠኝ ዓመተ ምህረት ነው በኢትዮጵያ አቆጣጠር። አዎ በኢትዮጵያ አቆጣ ግን ሙዚቀኛ ነበርኩ ደግሞ ሙዚቃ ስለምወድ፣ የኦርኬስትራ ኢትዮጵያ ትርኢት ያቀርባል ሲባል በስነጥበባት ቴያትር ቤት ህጄ ለማየት ፈለኩና ሙዚቃው ወዲያው ማረከን። የኦርኬስትራ ኢትዮጵያ እና እኔ ራሴ ለምን አንዱን ኢትዮጵያ ባህላዊ ሙዚቃ መሳሪያ ለምን አልማረም? መቼስ ይህን ጥያቄ ሳቀርብላቸው ምናባት ስቁብኛል ወይም ያባሩኛል ከቦታው ብዬ ፈርቼ ነበር ግን እሱ ሳይሆን በጣም ተስፋ የደሰሰ በዚያን ጊዜ የኪነጥበባት ተያትር ቤት ተቆጣጣሪ ነበረ ተቅላላ ስራ አስኪያጅ። እሱ ከተስፋ ለማ ጋር አስተዋወቀኝ። እሱ በበኩሉ ከሙዚቀኞች እያንዳንዱ ሙዚቃ መሳሪያ ቅርብ ሆኜ እንድሰማና የትኛውን ለመማር እንደምፈለግ ብዙ አይነት ዘዴ ነው ይረዳል እና እኔ ጊታ እጫወት ስለነበር ምናልባት ተመሳሳይ የሆነ ክራር ኢትዮጵያ መሳሪያ እማር የሆነ ብዬ ያስበኝ ነበር። ግን የጌታ መሳይን ግሩም ሙዚቃ በቅርቡ ሆኜ ስሰማ ምንም ምርጫ አልነበረኝም። መሰንቆ መማራርብኝ ጊዜ አሰብ ደግሞ ሁኔታውን ሳይ በጣም ያንን ቢሆን በጣም ትልቅ ሰው፣ በጣም ጎበዝ ሰው፣ በጣም አስተዋይ ሰው መሆኑን ወዲያው ተረዳሁት እና ይሄ በጣም ጥሩ አስተማሪ የሆነኛል ብዬ ጓደኛም የሆነ ምስራት ምክንያቱም አዲስ ነበርኩ በዚያን ጊዜ እና በዚህ ምክንያት እሱ ተሰማምተው ትምህርታችንን ጀመረ እና በዚህ ሁኔታ ነው የተማርኩት። ደግሞ በጣም ትዕግስተኛ፣ ጎበዝ አስተማሪ ሆነው ትገኘ ከዚያ በኋላ የነበረው በተለያዩ ፕሮግራሞቻችን እንዳነሳ ነው። የረጅም ጊዜ ወዳጅነትህ ከኢትዮጵያ ከወጣህም በኋላ አልተቋረጠም። ይልቁንም ደግሞ በዚህ በዩናይት ስቴትስ ለረጅም ዓመታት የኖረውና ኋላ ላይም በአዛውንቶች መኖሪያ የቆየውን ተስፋዬ ለማን ሌላው ወዳጅህን በቅርበት ስትረዳ እንደነበረ እስከ ሕልፍተ ሕይወቱም ድረስ ጓደኝነታችሁ እንደቀጠለ ቀደም ባሉ ሌሎች ፕሮግራሞቻችን አውስተናል። በዚያን ጊዜ አራታችን ነበርን። ጌታ መሳይ ተስፋ፣ መላኩ ገባ ሆናን ወጣቶች የቀሩት ሙዚቀኞች በብዛት በጣም ትልልቅ ሰዎች ነበሩ፣ ማለት በሀምሳዎች ወይም በስልሳዎች ላይ በእድሜያቸው እና በጣም ወጣቶች ስለነበርን በጣም የተቃረብን ጓደኞች ሆንን። አሁን ተስፋ ሄደዋል፣ ጌታ መሳይ ሄደዋል። እና እኔና መላኩ ብቻ ነው ያለነው። አሁን ወቅ እና ደውዬ እሱም እጅግ በጣም አዝነዋል። ስለጌታ መቻ በድጋሚ ቻርልስ ወዳጅህን የመሰንቆ አስተማሪህን ቀደም ብለህም በገለጽከው መልኩ የተለየ ጠባይና ባህሪ የነበረውን እውቁን የባህል ሙዚቃ ተጫዋች ጌታ መሳይ አበበን የዜና እረፍት ተከትሎ የማስታወሻ ፕሮግራም እየሰራን በነበረበት አጋጣሚ ሌላ አንድ አሜሪካዊ ሙዚቀኛ ፕሪንስ ባለፈው ሐሙስ በድንገት ከዚህ ዓለም በሞት ተለይቷል። የሙዚቃ ሰዎችን ብዙ እያወያየ ያለ ነው። ገና ትኩስ ዜና ነው። የተለየ ሙዚቀኛ መሆኑ በተለይ ደግሞ በአቀራረቡና ትኩረት በሚያደርጋቸው ጭብጦች የተለየ ስሜት ማጫሩን በታዳሚው በአድማጩም በሙዚቀኞችም ዘንድ የተለየ ክብር እንዲኖረው አድርጓል። ከሙዚቃ ጓደኞቹ እስከ ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ድረስ ሀዘናቸውን የገለጡበትን ሁኔታ ተከታትለናል። እስኪ በአንተ በኩል እንደ ሙዚቀኛ ይህን አጋጣሚ እንጠቀምና ስለ ፕሪንስ እንደ ሙዚቀኛ የምትለን ነገር ካለ መቼ ሁሉ ሰው ፕሪንስ ሙዚቃ እና የሱ በጣም በተለይ በዘመናዊ ሙዚቃ ተጫወተውን ትልቅ ሚና አደንቀው ነበር እና በተለይ ከጊዜው በፊት ስለሞተ እኔ ከሌሎቹ ጋር በጣም አዘኛለሁ፣ እና በጣም ትልቅ ሙዚቀኛ መሆኑን ተረድቻለሁ። ወደው ነበር። ቻርልስ፣ በድጋሚ ለጊዜ አመሰግናለሁ። እንዲህ ያለው አሳዛኝ አጋጣሚዎች ሳይሆኑ በሌላ አጋጣሚ ስለ ሙዚቃና ስለ ህይወት ለመነጋገር እድል እንደሚኖረን ተስፋ አደርጋለሁ። እኔን ተስፋ አደርጋለሁ። በሀዘን ጊዜ ብንነጋገር መቼ አስፈላጊ ነው ግን ያ አነት አሁን እንዳልከው ደስ ስለሚል ዜና ወይም ሁኔታ ብንነጋገር እሱም በጣም ጥሩ የሆነ ደስ ይለኛል አሉ። ነፍሱን ይማር፣ ለቤተሰብ መጽናናትን ይስጥልን እናለን። እንግዲህ ልክ ነው፣ ግሩም ስራዎችን ትቶልን አልፏል። ሁሌ እንደሚሆነው ሁሉ ትቶ ባለፋቸው በጥሩ ስራዎች ይታሰባል፣ ይከበራልም።